የአፈ ጉባኤ አቶ አባዱላ ገመዳ የስልጣን መልቀቂያ ማስገባት ከፍተኛ የፖለቲካ አንደምታ ያለው መሆኑን የቀድሞ ብቸኛ የተቃዋሚ የፓርላማ አባል አቶ ግርማ ሰይፉ ተናግረዋል። በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው በበኩላቸው በተለይ ለኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ካድሬዎች የሚሰጠው ከፍተኛ ትርጉም አለ ብለዋል። ሁለቱንም ያወያየቻቸው ጽዮን ግርማ ነች። ሁለት እንግዶች ናቸው መስመር ላይ ያሉኝ ዛሬ በዚህ ጉዳይ ላይ ለውይይት የጋበዝኳቸው። አንደኛው ተቃዋሚ የፖለቲካ ፓርቲን ወክለው በብቸኝነት ፓርላማውን ተቀላቅለው የነበሩት የቀድሞው ብቸኛ የፓርላማ አባል አቶ ግርማ ሰይፉ ናቸው። ሌላኛው ደግሞ በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው ናቸው። ሁለታችሁንም ፈቃደኛ ስለሆናችሁ እያመሰገንኩኝ እንግዲህ የቀድሞ የኦሮሚያ ክልል ፕሬዚዳንት አሁን ደግሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ የሆኑትና በኢህአዴግ ስልጣን ዘመን በ ሀያ አምስት አመት ውስጥ ኦህዴድ ፓርቲያቸውን ወክረው ለረጅም ጊዜ በስልጣን ውስጥ የቆዩት አቶ አባዱላ ገመዳ የአፈጉባኤነት ስልጣን መልቀቂያ ማስገባታቸው ተነግሯል። እሳቸውም ቀርበው አረጋግጠዋል። ይሄንን መልቀቂያ ያስገቡበትን ምክንያት ወደፊት እንደሚናገሩ ጠቅሰው፣ በዚህ ኃላፊነት መቀጠል የማያስችሉኝ ምክንያቶች አሉ፣ እነሱንም ወደፊት ይፋ አደርጋለሁ ብለዋል እና ይሄ ዚህ የሁለት ሶስት ቀናት ከፍተኛ የመነጋገሪያ አጀንዳ ሆኗል። እንግዲህ እንደሚታወቀው ኢትዮጵያ ውስጥ አሁን ሁለት አመት ሊሆነው ነው የተቃውሞ እንቅስቃሴ አለ። ከተቃውሞ እንቅስቃሴውን ተከትሎ ደግሞ በርካታ ነገሮች እየተከሰቱ ነው ያሉት ና እንደዚህ በስልጣን ላይ የቆዩ ሰው በድንገት የስልጣን መልቀቂያ ማስገባታቸው ምን አንደምታ አለው አሁን ላለው የኢትዮጵያ የፖለቲካ ሁኔታ? እስቲ አቶ ግርማ ሰይፉ ምን አንደምታ አለው? በመጀመሪያ ስልጣን አይደለም የለቀቁት ኃላፊነት ነው የለቀቁት እና ስልጣን የሌለው ኃላፊነት አያስፈልገኝም ብለው ነው የተውትር ብዬ ነው ማም ነው። ምክንያቱም ከዚህ በፊት የቀድሞ ጠቅላይ ሚኒስትር በነበሩበት ሰዓት ያው ስልጣኑ በሙሉ እሳቸው ጋር ስለነበረ የዛኔ ማንገራገር የሚችሉበት ሁኔታ አልነበራቸው። ባለፉት ሁለት ዓመታት ግን የተሻለ ይሆናል ብለው ስልጣንም ፈልገው ለማስከበር የሚፈልጓቸው ጉዳዮችን ሲያደርጉ ካቢኔውም ሆነ ሌላው የፌዴራል አካል ተባብሮ ሊጠቀሙበት የሚችለው በቂ ስልጣን ስላልሰጣቸው የተዉት ነው ይመስለኝ። ማብራሪያቸው ከዚህ ይለያል ብዬ አልገምጡም። እሺ እናመሰግናለን አቶ ግርማ ሰይፉ። እንግዲህ በጥያቄ እንመጣበታለን፣ አሁን ያሉትን ነገር የበለጠ እንዲያብራሩ። ዶክተር ደረሰ በእርስዎ በኩል ምን አንደምታ አለው? ሲሆን በተለያየ አገልግሎት ክፍል ውስጥና የመንግስት ስልጣን ላይ ተመድበው ሰርተዋል በዛ በነበራቸው ተሰሚነትና ኦህዴድ እንደገና እንዲደራጅና ብዙ የተማሩ ወጣት ሰዎችን እንዲሰበስብ ስላደረጉ ይሄ ያመጡት ዝናና ያመጡት ውጤት ትንሽ አደጋና ስጋት ስለፈጠረ ነው፣ በጠቅላይ ሚኒስትሩ አመራር ወደ አፈጉባኤነት የመጡት። በፓርላማ አፈጉባኤነት መቀመጥ ብዙ ጊዜ ከፖለቲካ ስልጣን እና ከፖለቲካ ወሳኝነት የሚያርቅ ነገር አለው፣ በኢህአዴግ አሰራር እና አሁን እንግዲህ ከአቶ መለስ ሞት በኋላ ባለው ኢህአዲግ ውስጥ በሚደረገው የእርስ በርስ ሽኩቻና የኦሮሚያ ህዝብን ተቃውሞና ቀውስ ተከትሎ በመጣው ክራይሲስ ኦህዴድ ትልቅ አጣብቂኝ ውስጥ ነው ያለው። በአንድ በኩል ከህዝቡ የተነሳ ትልቅ የመበደል እና የመቸቆን የግፍ ጩኸት አለ። በሌላ በኩል በህወሀት በኩል የሚደረግበት ጥቃት እና በህወሀት በኩል የሚደረግበት ተጽዕኖ አለ። ይህንን ሁለት ግፊት ለማስታረቅ በመሀል ደፋ ቀና ሲሉ የነበሩ ሰው ናቸው። ነገር ግን እሳቸው በግለሰብ ደረጃ ሊፈቱት የሚችሉት ችግር አይመስለኝም። በአመራር ደረጃ ያለ ኢህአዴግ እንደ ድርጅት ያለበት ውስጣዊ ተቃርኖ ውጤት ነው እና ይሄንን ችግር እሳቸው ሊፈቱት እንደማይችሉና ችግሩ ራሱ ሊወጡት የማይችሉት ማጥ እንደሆነ እያወቁ ስለመጡ ይመስለኛል በዚህ አጋጣሚ ለመልቀቅ የመልቀቂያ ወረቀታቸውን ያስገቡ። እሺ ዶክተር ደረሳ አመሰግናለሁ። አቶ ግርማ እንግዲህ አቶ አባዱላ ገመዳ እንደጠቀስ ነው መጀመሪያ ላይ ሀያ አምስት አመት ያህል ቆይተዋል ከፓርቲው ጋር በእርግጥ አሁንም ከፓርቲ ከድርጅቴ አልለቀኩም የመረጠኝን ሕዝብ አገለግላለሁ ብለዋል። ነገር ግን አላሰራ ስላላቸው ያሉት እንግዲህ ሀያ አምስት አመት ከቆዩ መቼም ለአዲስ ሹመኛ ወይም ቅርብ ጊዜ የመጣ ሰው ስርዓቱ አላሰራ አለኝ ብሎ ሲል ነው አላሰራ አለ የሚለው ምክንያት የሚመጣውና ምን ማለቶት ነው? አቶ መለስ ከመሞታቸው በፊት ያለው ሴናሪዮ ሌላ። አቶ መለስ እስካሉ ጊዜ ድረስ ያሉት እንደውም በተለያየ እንትን ልናየው ይችላለን። ምናልባትም እስከ ዘጠና ሶስት ክፍፍሉ ድረስ በነበረው ሁኔታ የራሳቸውንም አቅም ስለ ፖለቲካም ባላቸው መረዳት፣ በወታደራዊ ስነልቦና፣ በሁሉም አቅጣጫ የህወሀትን ትጥ ሲያስጠብቁ ነበር ብሎ መሄድ ይቻላል። በዘጠና ሶስት ክፍፍል ጊዜ የነበራቸው ሚና በተለይ አሁን ዶክተር ነጋሶ ጋር ያደረጓቸው ምልልሶች ምናምን ሲታይ የድሮውን በክፍፍሉ የአቶ መለስ አጋር መሆናቸውን አሳይተው የቀጠሉበታል። እስከዛ ጊዜ ድረስ ምንም ጥርጥር በሌለው ሁኔታ ስርዓቱን በደንብ ለማገልገል በቁርጠኝነት ሲሰሩ የነበሩ ነው። የዛን ጊዜ ስልጣን አልነበረም ሲፈልጉ የነበሩበት፣ ማገልገልን ነበር እንደ እንትን ይዘውት የነበረው። ስለዚህ የዛን ጊዜ ጥያቄ ሊያነሱ አይችሉም። ከዛ በኋላ ግን ፕሬዚደንት ከሆኑ በኋላ ግን ስልጣን ነበራቸው። ፕሬዚደንት እያሉ በፕሬዚደንትነት ጊዜ የክልል ፕሬዚደንት ሆነው ያላቸውን ስልጣን ተጠቅመው ክልል ውስጥ ከህዝቡ ጋር መቅረብ በቁጥጥራቸው ስር ባለ በጀትም ሆነ በሌሎቹ ነገሮች የማደራጀት ስራቸውን ሲሰሩ ነበረ። ይሄ ቀና ቀና ነው እንግዲህ እዛ አካባቢ እንዳይቆዩና ወደ ምክር ቤት እንዲመጡ ያደረጋቸው። አፈ ጉባኤ ሆኖ ሲቀመጡ ያላቸው ስልጣን ከዛች ግቢ የምትወጣ አይደለችም። ስራ አስፈጻሚ የላከላቸውን ጉዳይ ከማስፈጸም ውጪ ሌላ የሚሰሩት ስራ አይኖርም። ይሄ ደስተኛ ያደረጋቸው ጊዜ አልነበረ። ምናልባትም በተለየ እንትን ውስጥ የቆዩበት ነው ብዬ ነው የማስበው። ከመለስ ሞት በኋላ ግን በዛ ሁኔታ ለመቀጠል ፍላጎት ማሳየታቸው እኔ እንዲያውም አሁን ያለፉትን ሁለት አመታት በአፈ ጉባኤነት ለመቆየት መወሰናቸውን ነበረ በግል ጠይቄያቸው አውቃለሁ። እና ትቀጥላለህ ብዬ አላስብም ነበር ብያቸው ነበር። እና ለምን እንደቀጠሉ እሳቸውም በፓርቲው ውሳኔ ነው ግን ስልጣን በጓሮ በር በኩል ኖሯቸው ፊት ለፊት ግን አፈ ጉባኤ ሆነው ቢቀጥሉና ማድረግ የሚችሉትን ቢያደርጉ ጥሩ ነበር ብለው ይወስዱ ይሆናል። ይህ ስላልተሳካ ይመስለኛል የተዉት። ግን እንደዛም ሆኖ ግን ባለፉት ሁለት አመታትም ወይም አቶ መለስ ከሞቱ በኋላ በቂ የሚባል ሽግሽግ በኦህዴድ ውስጥ እንዲኖር ከፍተኛ ሚና ሲጫወቱ እንደነበር መርሳት የለብንም። አቶ አባዱላ ገመዳ ከ የመጡት ከኦህዴዱ ነው ከኦሮሞ ህዝብ ዲሞክራሲያዊ ድርጅት ነው የመጡት የአንድ ፓርቲ ወክለው ነው የተወዳደሩት ለፓርላማ እና አሁን በሰጡት መግለጫ ላይ በዚህ ኃላፊነት መቀጠል የማያስችሉኝ ምክንያቶች በመኖራቸው ብለው መግለጫ ሰጥተዋል ከዚህ ቀደም እንደዚህ በተለይ ኦህዴድ ውስጥ ያሉ ባለስልጣናት ፊት ለፊት መጥተው ንግግር አድርገው ወይም ደግሞ ስልጣናቸውን ለቀው ሲወጡ አልታዩም እና ይሄ ምን አንድምታ አለው ምናልባት ኦህዴድ ውስጥ ዶክተር ነጋሶን ልናይ እንችላለን። ከዚህ በፊት መንግስት አካሄድ አልጣመኝም፣ አንድ ግለሰብ እጅ ላይ ስልጣን እየተከማቸ ነው፣ ሌሎቹ ሰዎች ጉልበት፣ ድምጽ እያጡ ነው ብለው ከሆዴድ ከዛም ደግሞ ከፕሬዝደንትነት ስልጣናቸው ለቀዋል። አቶ ተፈራ ዋልዋን ከብአዴን መውሰድ እንችላለን። ከህወሀት ውስጥ እንግዲህ ከህወሀት ክፍፍል በኋላ እነ ጀነራል ጻድቃንን እና አቶ አለምሰገድ ገብረ አምላክ እና አቶ ገብሩ አስራት በሙሉ በተለያየ ወቅት ከህወሀት ለቀው ወጠዋል። እኔ አባዱላን ልዩ የሚያደርገው የሚመስለኝ ረጅም ርቀት ስታዩ እኒህ ሰውዬ በኦህዴዱም ውስጥ በኢህአዴግም ውስጥ ያላቸው የፖለቲካ ስልጣን እየቀነሰ እየቀነሰ እየቀነሰ እና በጣም ዝም ብሎ ተምሳሌታዊ ወይም ሲምቦሊክ የሆነ ሚና እየተጫወቱ የመጡ ሰው ሆነዋል እና በሌላ በኩል ደግሞ የኦሮሞ ህዝብ ያለበትን በደል ያለበትን ጩኸት እያሰማ ለሁለት አመት ነገሩ እየታመሰ ነው ያለው እና ከህዝቡ በኩል የሚመጣውን ተቃውሞና ግፊት የሚያዩ ይመስለኛል። ችግሩን ለመፍታት ደግሞ በመንግስት ወገን እየተካሄደ ያለው ነገር ዘላቂ መፍትሄና ዘላቂ የችግር መልስ እያመጣ እንዳልሆነ፣ ያንን ለመፍታትም ኦህዴድ ራሱ በቂ የሆነ የፖለቲካ ስልጣንና አቅም እንደሌለው የተረዱ ይመስለኛል እንጂ ሰው አቶ ግርማ ሰይፉ እዚህ ላይ የሚጨምሩት ነገር ካለ አዲስ የሚያመጣው ለውጥ አለ ወይ? የአቶ አባዱላ ገመዳ ከአፈ ጉባኤነት የመነሳት ጥያቄ ማቅረባቸው ባጭሩ ደረሰ ካለው ጋር አንድ ነገር ለማለት አንድ አይነት አይደሉም። እነዛኞቹ በሽኩቻ መካከል ተገፍተው ጭምር ነው የወጡት እና የተገፍተው ወጥተው ሚዲያውም ለፕሮፓጋንዳ ሲባል የቀረበ ነው። አሁን ግን አቶ አባዱላ መልቀቂያ ማቅረባቸውን በሚዲያ ያቀርበው የማቅረብ የቻሉበት ነገር አለና የተወሰነ ልዩነት አለው። ምናልባት ከተቀራረበ ከዶክተር ነጋሶ ጋር ሊቀራረብ ይችላል ብዬ አስባለሁ። ሁለታችሁም የራሳችሁን አስተያየት ሰጥታችኋል። ይህ ዜና ይፋ መደረግ ከጀመረ ጊዜ ጀምሮ ደግሞ ማህበራዊ ሚዲያ ላይም እንደዚሁም ከዛ በኋላ የተለያዩ አስተያየቶች ይሰጣሉ በሁለት ጎራ ተከፍለው የሚሰጡ አስተያየቶችም አሉ። እንግዲህ አንደኛው ምንም ለውጥ የለውም፣ ምንም አዲስ ነገር የለውም የሚል አስተያየት የሚሰጡ አሉ። በዚህ ጉዳይ ላይ አስተያየታችሁ ምንድን ነው? አቶ ግርማ። እኔ በዚህ ጉዳይ ላይ ይሄንን አስተያየት የሚሰጡ ሰዎች የተለየ አይነት ፕሮፓጋንዳ እንድን ለመስራት ካልሆነ በስተቀር አቶ አባዱላን በኦህዴድ ውስጥ እንዲሁም በኢህአዴግ ውስጥ ያላቸውን የፖለቲካ ተጽዕኖ ካለመረዳት ነው የሚሆነው ብዬ ነው ማስበው እንጂ በጣም ትልቅ የሆነ የፖለቲካ እንደምታ ያለው ነው ነው ለምሳሌ አባዱላን እንደ ቀልድ አንስተው ሊያስሩት የሚችሉት አይደለም። የተደራጀው ካድሬ፣ በህዝብ ውስጥ ያለው ስሜት፣ ምናልባትም ሌሎችም በተቋሚ እንጎራለን ከምንል ሰዎች በተሻለ የህዝብ ይሁንታ ያላቸው ሰው ነው ብዬ ነው ማስበው። እና ይህንን ማናናቅ ፖለቲካው በትክክል ያለመረዳት ነው የሚያሳየው ብዬ ነው የማስበው። እነሱ ልክ ከሆኑ ደግሞ እኔ ፖለቲካውን አልተረዳሁትም ማለት ነው። ዶክተር ደረሰ እዚህ ላይ የሚሉት ነገር አለ ለእኔ ትልቁ ሚና የሚመስለኝ ሲሆን በከፍተኛና በመሀከለኛ የካድሬ አመራር ላይ ያሉትን የኦፒዮ የኦህዴድ አባላት ላይ ከባድ ተጽዕኖ የሚያመጣ ይመስለኛል። ከባድ ሚና አለው። እኔ የህዝብ ግንኙነቱ ኢህአዴግ ውስጥ የሌለው ሰው እንዴት ያየዋል የሚለው አይደለም። ለእኔ ትርጉሙ ትርጉሙ በኦህዴድ አመራር ውስጥ ያሉና ካድሬዎቹ የአባዱላ ከአመራር መልቀቅ ከባድ ተጽዕኖ ያመጣል ባይ ነኝ። ሁለታችሁንም በጣም አመሰግናለሁ ፈቃደኛ ስለሆናችሁ በአሜሪካ ድምፅ ስም እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እናመሰግናለሁ።